The voice of- ምዕራብ ኦሮሚያ ውስጥ የሚንቀሳቀሱ ሸማቂዎችን ለማነጋገር የአገር ሽማግሌዎችና ምሁራን ወደ አካባቢው መሄዳቸውን የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ገለጡ። ኃላፊው አቶ ጌታቸው ባልቻ ለአሜሪካ ድምፅ በሰጡት ቃል ጥያቄ ያለው አካል ካለ አሁንም ለመነጋገርና ችግሮችን በሰላማዊ መንገድ ለመፍታት በራችን ክፍት ነው ብለዋል። ከሸማቂዎቹ እስካሁን ምላሽ ያለመሰጡትንም ኃላፊው አመልክተው፣ በማንኛውም ሰዓት ውይይት ተደርጎ እርቅና ሰላም ለማውረድ መንግስት ፍላጎት እንዳለው ግን ተናግረዋል። አቶ ጌታቸው ባልቻን ያነጋገረው ናኮን መልካ ተከታዩን አድርሶናል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ጥር 25 2012 ዓ ም በህዝብ ተወካዮች ምክር ቤት ፊት ቀርበው በነበረ ጊዜ አንድ እንደራሴ ስለ ምዕራብና ደቡብ ኦሮሚያ ጸጥታ ላነሱላቸው ጥያቄ ሲመልሱ መንግስት ችግሩን በሰላም ለመፍታት ፍላጎት እንዳለው ገልጸው ነበር። በወለጋ አካባቢ በጉጂ እንኳን የሚባለው የተለምዶ ነው፣ በጣም ቀንሷል። ጉጂ አካባቢ በነበረኝ ጉብኝትና ውይይት ህዝቡ በተደራጀ መንገድ ያንን አይነት ችግር መቀነስ መቻሉን ገልጾልኛል። ነገር ግን በምዕራብ ወለጋ አሁንም ተጨማሪ ስራ የሚጠይቁ ነገሮች አሉ። እንዴት ይፈታል ብለው ያስባሉ ለተባለው ቢፈታ ለሀገር ይበጀው እና መልካም የሆነው በሰላማዊ መንገድ ብቻ ወንድም ወንድሙን የሚገልልበት ጊዜ እኛ ሀገር ማብቃት ስላለበት በጣም መልካሙ መንገድ በሰላማዊ መንገድ በድርድር፣ በንግግር ችግሩን መፍታት ጉዳዩ አሁን ያለበት ሁኔታ ለመጠየቅ ወደ ኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ ደዌ ነበር። የምዕራብ ኦሮሚያን ያለመረጋጋት ችግር በሰላማዊ መንገድ ለመፍታት የክልሉም ሆነ ፌዴራል መንግስት ቁርጠኛ መሆናቸውን የገለጹት አቶ ጌታቸው የመንግስት በር ለውይይት ክፍት መሆኑን ተናግረዋል። እስከ መጨረሻ ድረስ ችግሩን ለመፍታት ብንንቀሳቀስም በሰላም መንገድ ወደ ሰላም መጥተው ወደ መድረክ ወደ ጠረጴዛ ዙሪያ መንግግር ስላልቀረቡ ይህንን ጉዳይ ለመፍታት በራችን ለሰላም ትልቅ አይሆንም፣ ግን የህግ የበላይነት የማስከበር ኃላፊነታችንን መወጣት አለብን ብሎ የፌዴራል መንግስትና የክልሉ መንግስት የጸጥታ አካላት በተቀናጀ ሁኔታ በአካባቢው ሰላም የማስከበር ስራ ጀምሯል። ያም ሆነው ባለፈው ሳምንት የኦሮሚያ ብሔራዊ ክልላዊ መንግስት በአጠቃላይ ያለውን አቋም ገልጿል። ሰላማዊ የሆነ እንቅስቃሴ በሀገር አቀፍ ደረጃም በክልላችንም ለማረጋገጥ በዚህ ደረጃ ጥያቄ ያለው አካል ካለ አሁንም ለመነጋገር በሰላማዊ መንገድ ለመፍታት በራችን ክፍት ነው ብለን መግለጫ ሰጥተናል። ምላሽ አለ። ከዛ በኋላ አሁን የተገኘ ምላሽ የለም። በሄብቻ ማግለጫ መስበት ብቻ ሳይሆን የሀገር ሽማግሌዎች የአባገዳዎችና የመጫ አባገዳ በአጠቃላይ ስምንቱን ዞኖች የአቀፈ አባገዳዎች እና ወለጋና ከአምቦ ዩኒቨርሲቲ የተውጣጡ ምሁራን በተገኙበት አንድ መድረክ ፈጥረናል። እነዚህ ኃላፊነት ተከፋፍለን ገብ ኩምሳ ድሪባ ወይም መሮ በሚባል ስም የሚጠሩ የሸማቂዎቹ የምዕራብ ዞን መሪ ከዚህ ቀደም ከመንግስት ጋር ለመነጋገር የገለልተኛና ሶስተኛ አካል ጣልቃ ገብነትን እንደሚፈልጉ መግለጻቸውን አስመልክቶም አቶ ጌታቸው ባልቻ ተከታዩም ብለዋል። ነው ብዬ ነው የሚወስደው። ያኔም ሀሳቡን የሚያመጣው የኦሮሚያ አባ ገዳዎች ናቸው፣ ሀሳቡን የሚያመጡት ከሀሳቡ የመጣ ከምሁራን ነው። በባለቤትነትም ይሄንን የእርቅ ሂደቱን ለመምራት ወደዛ የገቡትም እነሱ ራሳቸው ናቸው እና ሶስተኛ ወገን የሚባለው እንግዲህ እና በኦሮሚያ መካከል ያለው ክፍተት ካለ የኦሮሚያ መንግስትና የኦሮሞ ሕዝብ ጥያቄ መልስ በዚህ ደረጃ እየመራ ያለው እሱ ስለሆነ ሊያደራድረን ይገባል ተብሎ የሚፈለገው ከኦሮሞ ውጭ ሌላ አካል የትኛው አካል እንደሆነ ግልጽ አይደለውም። ግን አባገዳዎች ከዛ በላይም የሆነ ችግር ቢፈጠር ዓለም በዚህ ደረጃ ስለ ዲሞክራሲ ምንም በኤክሰርሳይስ ባላደረገበት ወቅት ችግሮቹን እየፈታ እስካሁን የእኛ ባህለው እርቅ ህደትን ችግሮቹን እየፈታ የማቀራረብ ስራ የሚሰራ ከአባገዳ ውጭ የለም። ግን ደግሞ እነዚያ አባገዳዎችም በዚህ ደረጃ ሲንቀሳቀሱ ክፍተቶች ካሉ አንድ ቋንቋ የምንናገር ዜጎችንን እና ፊት ለፊት ወደን ይሄ ከሌ ከዚህ ውስጥ በመሆኑ የችግር ተፈጥሯል። ያንን ችግር የፈጠረውን አካል ከዚህ አውጥተን እቃችንን ማስገድ አለብን የሚለው ነገር ማንሳት ይቻላል ይድሏል፣ ማለት ነው። ይህን የሚድል ተጠቅሙት ጥያቄ ቢያቀርቡ ማን ይሁንማ የኦሮሚያ መንግስት ብሎ ለመነጋገር ሀሳቡ እንደ አደምጦ ሰላም የሚያመጣ ከሆነ እርቅ የሚያመጣ ከሆነ የኦሮሚያ መንግስት እስከ መቼም ድረስ ቢሆን ወጣሁላልበት ምክንያት የለም። መንግስት የጸጥታ አካላትን ከአካባቢው እንዲያነሳ ሸማቂዎቹ ሲጠይቁ ነበር። በዚህ ጉዳይ ላይ የመንግስት ምላሽ ምንድን ነው ብለን ለጠየቅናቸው የኮሚኒኬሽንስ ቢሮ ኃላፊው ሲመልሱ ሁለት የታጠቀ ኃይል ማስተዳደር ስለማይችል መንግስት ሙሉ በሙሉ ጸጥታ አካላቱን ማንሳት አይችልም ብለዋል። ያለው አዋጭ መንገድ የሰላም አማራጭን መጠቀም ነው ሲሉ አክለዋል። አቶ ጌታቸው እንግዲህ እኔ አካባቢውን ተቆጣጠር ይቀመጣለው የአካባቢው ጸጥታ አካል ለአካባቢ ይውጣ የሚባለው ነገር በሜሪት ደረጃ ትክክል አይደለም። ወደዛም እየገባ ነው ትኩስ ስለፈለግን የግንባሩ ውጊያ ስላለ አይደለም የሸመቀው ኃይል ህዝቡን ሰላም ስላሳጣ። በአንድ ሀገር ውስጥ ሁለት መንግስት ሊግ አይችልም። ሁለት የታጠቀ ኃይል ሊኖር አይችልም። ኢትዮጵያ ህዝብ የጋራ ያደረገው የመከላከያ ኃይል አለ። የኦሮሚያ ክልል የራሱ የሆነ ፖሊስ ኃይል አለው። በቀበሌ ደረጃ ሚሊሻ ኃይል አለው። ህዝቡ በራሱ አዋጥቶ ያደራጃቸው የጸጥታ አካላት አሉ ይችላሉ። ከዛ ውጪ የሀገሪቱን ጸጥታ ማስከበር ያለበት ሌላ አካል የለም። ታጥቆ መንቀሳቀስ ያለበት። ግን ደግሞ ጥያቄ አለኝ፣ ጥያቄ አልተመለሰም። ስለዚህ መታጠቅ ያለብኝ ታጥቆ እዛ የገባው ሀይል ትጥቃችሁን አስቀምጡና ቁጭ ብለን የሚነጋገር ያልተመለሰ ጥያቄ ካለ ያሰጧል። ያንን እድል ተጠቅሞ ወደ ሰላማዊ መንገድ መጥቶ መነጋገር የሚፈልግ ከሆነ ዛሬ በራችን ክፍት፣ አለበለዚያ ግን እኛ በዚህ አካባቢ ሽብር እየፈጠርን ሰው እየታፈነ እየተወሰደ እየተገደለ እየሞተ እየተዘረፈ መንግስት ከዚህ አካባቢ መውጣት አለበት የሚባለው ነገር አይሰራም፣ ትክክልም አይደለም። ማለት ትክክልም ሊሆን አይችልም። በንጹሀን ዜጎች ላይ እንደተወሰዱ የሚነገሩ እርምጃዎችን አስመልክቶ ጉዳዩ ጥናት ወይም ምርመራ የሚፈልግ መሆኑ ለማረጋገጥ አዳገር በሰላም እንዲፈታ ህዝቡም ድጋፍ እንዲያደርግ ጥሪ አቅርበዋል። በመንግስት ዝለ በመንግስት የጸጥታ አካላት እንዝላልነትና ጥንቃቄ ጉድለት የሚፈጠር ችግር ካለ መንግስት እርምጃ ይወስዳል። በነቀምት ከተማ በተፈጠረው ችግሩ ኢሚዲየትሊ መንግስት እርምጃ ወስዷል። በጸጥታ አካላት የጸጥታ አካላት ህዝብ ላይ ችግር ፈጥሯል የሚሉት ያው ሌላ አካል የራሱን ለመደበቅ ሲል የሌላውን ማተልሸቱ ስለማይቀር የዚህ አይነት ችግር ደርሷል የሚል ኢንፎርሜሽን ደረጃ አለ ይወራ ተጣርቶ በዛ አካባቢ ምን አይነት እርምጃዎች ና የተወሰዱት የት ነው የተወሰዱት ማነው የወሰደው በዛ ላይ ሲቪል የህብረተሰብ ክፍል ላይ የደረሰ የህይወት የንብረት ጉዳት ካለ እሱን ለይቶ ለህዝብ ግልጽ ማድረግ ይጠይቃል ማለት ነው ግን መናገር የምንችለው ለጸጥታ አካላት በግልጽ የተሰጠ አቅጣጫና አካላቱም እየሰሩበት ያለው ነገሮቹን በጥንቃቄ መፈጸም እንዳለባቸው አቅጣጫ ከምዕራብ ወለጋና ከቄሌም ወለጋ በጸጥታ ስጋት ምክንያት ወደ ጋምቤላ ክልልና ሌሎችም አካባቢዎች እየሸሹ ያሉ መኖራቸው እንደሚነገር አንስቼ መንግስት ምን እያደረገ እንደሆነ ላቀረብኩላቸው ጥያቄ የክልሉ መንግስት ቃል አቀባይ ሲመልሱ መንግስት ሰዎቹ ወደ ቤት ንብረታቸው እንዲመለሱ ይሰራል ብለዋል። አባገዳዎችና የሀገር ሽማግሌዎች ወደየ አካባቢው እየተንቀሳቀሱ ህብረተሰቡን በማወያየት የተፈናቀሉ ዜጎች ወደየቀያቸው እንዲመለሱ ጥረት እንደሚያደርግም አቶ ጌታቸው ተናግረዋል። እየተሞከረ ያለው አንደኛው ጸጥታውን ሙሉ በሙሉ በማስከበር ህዝቡ ወደ ቤቱ ወደ ስራው ወደ እንዲመለስ የማድረግ ስራ ነው። ሁለተኛው ደግሞ በዚህ አጋጣሚ ከቤት ንብረታቸው የተፈናቀሉ ካሉ ባሉበት ቦታ ተወያይተው ወደ ቤት ንብረታቸው እንዲመለሱ የማድረግ የማቋቋም ስራ ክልሉ መንግስት ከታበታችኛው ያለው መዋቅር ጋር ተቀናጅቶ ኢንፎርሜሽን የመሰብሰብ ስራ እየተሰራ ነው። ኢንፎርሜሽኑ ተሰብስቦ ሲያበቃ ወደ ቤት ንብረታቸው መመለስ እንደሚችሉ የማረጋጋት ስራ የመስራት ጉዳይ ተከትሎ የሚሰራበት ነው የሚሆነው። በመጨረሻ በአገዳዎ ሰዎችና የሃይማኖት አባቶች የሀገር ሽማግሌዎች በዚህ ጉዳይ ላይ በራሳቸው አሁንም ኦውን አርገው እንዲገቡበትና ችግሩን እንዲፈቱ አቅጣጫ ተሰጥቷቸው የሚቀጥለው ሳምንት ውስጥ ውይይት እናደርጋለን። በዚሁ ሳምንት ከሚቀጥለው ሀሙስ ጀምሮ አባገዳዎችና የሀገር ሽማግሌዎች ወደ ምዕራብ ኦሮሚያ ተንቀሳቅሰው ከሸማቂዎቹና ከህዝቡም ጋር ይመክራሉ ተብሎ ይጠበቃል። ለአሜሪካ ድምጽ ናኮር መልካ ካምቦ።